በማድመጥ መማር። ጤና ይስጥልን አድማጮች። ይህ የጠፋው ልጅ በሚል ርዕስ የምናቀርብላችሁ አዲስ ባለአስር ክፍል ተከታታይ የራዲዮ ድራማችን ነው። ጭውውቱ በአፍሪቃ የሚገኙ እናቶች ልጆቻቸውን ያለአባት እንዴት እንደሚያሳድጉ ለማሳየት ይሞክራል። እስኪ አሁን የታሪኩ ማጠንጠኛ ወደ ሆነውና የከተማው መዳረሻ ላይ ወደሚገኘው ሰፈር እንዝለቅ። የሰባት ዓመቱ ሕፃን በግዱ የሚኖረው የ22 ዓመት ወጣት ከሆነችው እናቱ ካሰች እና ከወንድሟ ዮናስ ጋር ነው። የበግዱ ጓደኛ ሳሚና የሳሚናት አስካለ መኖሪያም ብዙም ሳይርቅ እዛው ሰፈር ውስጥ ነው የሚገኘው። ሁለቱ ያለአባት አሳዳጊ የሆኑ እናቶች በትምህርታቸው እምብዛም አልዘለቁም። ካሰች ኑሯን የምትገፋው በመንደሩ ገበያ ከሰል በመቸርቸር ሲሆን ጓደኛ አስካለም እዛው ገበያ ውስጥ ጥብኛ በመሸጥ ነው የምትተዳደረው። የእንቅልፍ ልብ ተጓዦች በሚል ርዕስ በማን ተካፍቶት ስለሺ ተደርሶ የተዘጋጀውን የመጀመሪያ ክፍል ጭውውት ይዘን ቀርበናል። በፍርሃት የተዋጠ ድንገተኛ የልጅ ጩኸት የሌሊቱን ጸጥታ ያደፈርሳል። ተበርግዷል። ከፍራሹ እንዳትነቀነቅ ብያለሁ። ሽሸት አለሁ ማሾ፣ እሱም ተሰበ ብያለሁ። እዛው ባለበት ቆይ። እሺ። ከዳቦ ቤት ዳቦ ጠቅልዬበት ያመጣሁበት ጋዜጣስ? እሺ። ቅድም ለሸንዘ ቤት ወሰንተ አፈር አባ ብላና ምጥማጣ አይጥ። እሺ። አሁን በጨለማ እንዴት ነው ማየት የምችለው? ምን እዚህ እንደው። እሺ ክብሪቱን ስ አገኘሁት። ቆይ ይሄ ደግሞ የቀረው የጋዜጣ ቁራጭ ነው። ከፍራሹ ላይ ንቅንቅ እንዳትል ነግሬ ያለው። አይ አንተ ማነህ? ቆብ ቆብ ካሰጭ በበሩ አቅጣጫ በፍጥነት ያለፈውን ወጣት እየተከተለች ነው። ለመሆኑ ይህ ወጣት ማን ነው? ብዙም ሳይርቅ በሚገኘው ቤት ውስጥ ነዋሪ የሆነው የስድስት ዓመቱ ሕፃን ሳሚና እናቱ አስካለ ምን እያደረጉ እንደሆን እንከታተል። እማ ወይ፣ ለምንድን ነው በግዱ እንደዚህ ጮኸው? እሱም እንደኔ ውሃ መጠጣት ፈልገው ነው? አይመስለኝም። ሳሚዬ፣ ይኸውልህ ውሃ፣ በብርጭቆ ውሃ ጠጣና ተመልሰተኛ። እሺ እማ ወይ በግዱ ለምን ሁልጊዜ እንደሚያለቅስ እኮ ነግሮኛል። ምንድን ነው የነገረ? ሳሚ አባቴን አላውቀውም ብሎ እኔ ነገረኝ። አባቱ ሞቷል እንዴ? ውሃ እንጠጣ። ሳሚ ግን እኮ እኔ እንደ በግዱ አላለቅስምማ። ጎበዝ ልጅ ማልቀስ የለብህም እሺ? እኔም እኮ አባቴን አላውቀውም። በል አሁን ተኛ፣ ለሊት እኮ እየተጋመሰ ነው። እሺ ደህና ደሪ ጣፋጭ ደህና ካሰችና እስካለ ገና አፍላ ወጣቶች ሳሉ ነው በድንገት ያረገዙት። ከዚያን ጊዜ አንስቶ ታዲያ ሕይወታቸውን ሙሉ ብዙ ውጣ ውረዶችን አሳልፈዋል። የሌሊቱን የጸጥታ ድባብ ካደፈረሰው የሕፃን ልጅ ጩኸት በተጨማሪ ኃይለኛ ንፋስ እየነፈሰ ነው። ነጐድጓዱም በተደጋጋሚ በመንደር ውስጥ ሲያስገመግም ይሰማል። ካሰች ከቤቷ በፍጥነት ወጥታ ወጣቱን ልጅ መከተሏን እንጂ ከርቀት ጨለማ ውስጥ አድብተው የሚመለከቷትን ሁለት ታዳጊዎች አላስተዋለችም። ከሌላ አቅጣጫ ደግሞ በስካር መንፈስ ተውጦ ከሌሊቱ ንፋስ ጋር የሚወዛወዘው የመንደሩ ሰካራም አቶ ምናቡ ብቅ ይላል። እንደ ሁልጊዜው ምሽት ሰፈሩን በጩኸቱ መረበሹን ተያይዞታል። بوبي بوبي بوبي لا لا لا ማን ነው የሚያፏዋቸው? እዛ ጋ ሁለት ሺ ሁለት በጨለማ ውስጥ ምን እየደለታችሁ እየሰራችሁ ነው? ተናግረህ ምሽቴን ልትቀሙ ነው። ይህ ምሽት የኔ ብቻ ነው። ይገባል። ምድረ ደደቡላ Min biye çakla Hey! Hey! Sana Gel Yana yavuşun demesişim. Tamamız mı gel Tamamız! Emiş yeni bir Yeni ne yeni bir çarım. ለመሆኑ ከነውሻቸው በሩጫ የተፈተለኩት እነዛ ሁለት ታዳጊዎች እነማን ናቸው? በዛ ሌሊትስ በንፋሱና ነጎድጓዱ ውስጥ እውጪ ምን ያደርጋሉ? ይህ በእንዲህ እንዳለ አባባ ጥላሁንና ማማ በለጡ በመስኮቱ ንቃቃት አሻግረው እውጪ የሚከናወነውን የምሽቱን ትዕይንት እየተከታተሉ ነው። ሁለቱ የዕድሜ ባለ ጸጎች ከዋናው ቤት ተነጥለው የሚገኙትን ሁለት ክፍሎች ለካሰችና ለሰካራም ጎረቤቷ ምናቡ አከራይተዋል። ሰካራሙ ሰው አሁንም በምሽት ውስጥ እየለፈለፈ ነው። Það er það ræðinni nú. Alltaf ræðinni. Alltaf ræðinni. Alltaf ræðinni. Alltaf ræðinni.

mano ye tanga cha wode wode zeta chin ye ye đâu, ye ye ye ye đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, đâu, ጋድበ <laughs> ንአየኛሆን <laughs> <laughs> ትሪ በር ሰርሳሪ ሌባ ሲመጣ እንዲያነቃን በሩን ያስደገፍኩት ትሪ ነው። ይበሉ ይበሉ፣ አሁን ተራው የኔ ነው። ተነሱ፣ ይነሱ፣ የኔ ነው። ቆይ እስቲ፣ ጭራሽ ቀጥ ብሎ እየመጣ ሎት ነው። ማነው? ማነው? ማነው? ማነው? እየመጣ ነው። በር ሰርሳሪ ሁሉ እንዳት ዲ ይህ እርሱ ላ ሰካራሙ ነው እንጂ ምናቡ። አሁን ቶሎ መብራቱን አብሬልኝ ቶሎ በይ ቶሎ በይ። ሀፍታም እንደዋል ቆየ መብራት የሚባል ነገር እንዳይበራ ብለው ሲሞግቱኝ፣ አሁን ግን ይህን የጋን ወንድም ማስበርገግ አለብኝ ያስቆ ሰዓቱ አባባ ጥላሁንና ማማ በለጡ ቀሪውን ምሽት በሰላም እንዲያሳልፉ ለብቻቸውን ተዋቸው። ውጪ ግን ካሰች ከታናሽ ወንድሟ ዮናስ ጋር ወደ አንድ ክፍል አነስተኛ ቤቷ እያቀናች ነው። ይሄ እርግማን ነው ሌላ ምንም ሊባል አይችልም። እርግማን በቃ ምንም አይደለም አሁን ምንም ይሁን እርግማን ነው። እናታችን በድህነት ማቃሞደች። አባታችን ሰው ይሁን ሴጣን ምንም የምናውቀው ነገር አሁን ደግሞ አንተ በቅዠት ከእንቅልፍ ማን የሚክለፈለፍ የእንቅልፍ ልብ ተጓዥ ሆነ አረፍ አይብኝ። እኔ እንቅልፍ ልብ ተጓዥ አይደለሁም። ጥሩ፣ አሁን በዚህ ሌሊት ሰው እንዳይሰማን ወደ ቤት እንግባ፣ ግን ሲነጋ እንነጋገራል። ከነ ቤትሽና የለ ጉርስሽ ብትፈልጊ ገደል ግቢ ምን ተመለስ፣ መዝናብ ጀምሯል። ተመለስ አልኩ። በዝናቡ ስነቃ እመለሳለሁ። ينقل فلبت هذا الشيء. ويفتاري من بدل كنت በፍርሃት በተሞላው በዚህ የካሰ ጩኸት የጠፋው ልጅ በሚል ርዕስ የቀረበውንና እናቶች ልጆቻቸውን ያላባት እንዴት እንደሚያሳድጉ ለማሳየት የሚሞክረውን ድራማ የመጀመሪያውን ክፍል እናበቃለን። ድራማውን ጽፎ ያዘጋጀልን ማንተካፍቶት ስለሺ ነው። በግዱን ፍለጋ የተሰኘውን ድራማ ሁለተኛ ክፍል በሚቀጥለው ዝግጅታችን ጠብቀው እንዲያደምጡ ኮዲውን እንጋብዛለን። አስታውሱ፣ ይህን ክፍል በድጋሚ አልያም ሌሎች የበማድመጥ መማር ዝግጅቶቻችንን ማድመጥ ከፈለጉ ድረገጻችንን ዲ ደብልዩ ዶት ዲኢ ስላሽ ኤል ቢን ይጎብኙ። በፌስቡክ አድራሻችንም ሊከታተሉን ይችላሉ። እስከሚቀጥለው ክፍል መልካም ጊዜ።